ከቅርብ ጊዜያት ወዲህ በደሴና አካባቢዋ የህፃናት ስርቆት እየተባባሰ መምጣቱን ፖሊስ አስታውቋል። ወላጆችና ማህበረሰቡ ድርጊቱን ለመከላከል አስፈላጊውን ሁሉ እንዲያደርጉም ፖሊስ ጥሪ አስተላልፏል። ለዝርዝሩ መስፍን አራጌ ወደ ቆርኬ ሲሄድ ወደ ቤቴ ከተምሬ ከዛ በኋላ ላይ በኪና ቆርኬ ጢጣ ይላል። እዛ እኔም ቆርኬ ብዬ ገብቼ እኔ ብቻ ነበርኩና ቆርኬ፣ ሌላው ጢጣ ነበረ። ከዛ የጢጣዎቹ ጢጣ ሲወርዱ፣ እኔም ብቻ ሲያይኝ ረዳቱ አረባባ እንደሆነ ላንተ ብዬ ዛሌ ድም ተባበረኝ። ውረድ ልጅ፣ እንዴት ነው የምወርደው? ብሬን እኮ ከፍዬ ነው አልኩት። ከዛ በኋላ ውረድ ብሎ ስጨብኝ ወረድኩና መምጋ ሲሄድ፣ አሁን ይሄ ሰውየው የያዘ መጣ ከኋላ እጅን ሲዜ ምናም በቃ ምንም አላቅ፣ ምን እንዳረግኝ ራሱ አላቅ። በጭንቀት የተዋጠ አስራ ሁለት አመት ታዳጊ ድምጽ ከሚማርበት ተስፋ ድርጅት ትምህርት ቤት ፊደል ቆጥሮ እውቀት ገብቶ ወደ ቤቱ ሲያቅና ያጋጠመው አስደንጋጭ ፈተና ነበር፣ ሳስቡት የመሰረቅ ፈተና። በደሴ ከተማ የአራተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አበባው አሻግሬ ሁኔታውን እንዲህ ይገልጡታል። በደሴ ከተማ 011 ቀበሌ በተለምዶ ጢጣ ከሚባል አካባቢ ወደ ቆርኬ የሚባል አካባቢ ነው የሚኖረው። ወደ ቤቱ እየሄደ እያለ አንድ በአካባቢው ታይቶ የማይታወቅ ልጁን በማናገር ወዴት ነው የምትሄደው ብሎ ሲጠይቀው ወደ ቤቴ ነው መሄደው ብሎ ከመለሰለት በኋላ ልጅየውን የተለያዩ የመደለያ ቃላቶችን በመጠቀም ወደ ጫካ ዞር ሄድ ሙከራ በሚያደርግበት ሰዓት የአካባቢው ማህበረሰብ በቁጥጥር ስር አውሎ ለፖሊስ አስረክቧል። ሁኔታው ከቅርብ ጊዜያት ወዲህ በከተማዋ በተደጋጋሚ በሚስተዋለው የህፃናት ስርቆት ስጋት ውስጥ የገቡ ሰዎችን ፍርሃት እየጨመረ የከተማዋ መነጋገሪያ ከመሆን አልፎ በቁጣ በነደዱ ወጣ ጥቃቶች ምክንያት አለመረጋጋትን ያስከተለ ሆኖ አልፏል። ችግሩ የተከሰተው ግለሰቡ ከተያዘ በኋላ ፖሊስ ከተረከበው በኋላ ጢጣ እና ዋና ጣቢያ ያለበት አካባቢ ትንሽ ርቀት ስላለው ወደ ዋና ፖሊስ ጣቢያው ተጠርጣሪውን ይዘው ለመምጣት ፖሊሶች ሲሞክሩ፣ መሄድ የለበትም እዚሁ አንድ ነገር ማድረግ አለብን የሚል በተሳሳተ አስተሳሰብ የአካባቢ ወጣቶች ተሰብስበው እርምጃ ለመውሰድ ጥረት አድርጓል። የአካባቢው ወጣት ፖሊስም፣ ወንጀል የፈጸመ ሰው በህግና በህግ ብቻ ነው መጠየቅ ያለበት ህጋዊ ፕሮሲጀሩን ተከተለን ምርመራ አጣርተን ለሚመለከተው የፍትሀ አካል ልከን ቅጣቱን የመጨረሻውን ውሳኔ ለህዝብ ይፋ እናደርጋለን ተብሎ ገልጻ የሚደረግ በዚህም መስማማት አልተቻለም። መስማማት ካለመቻሉም በላይ የአካባቢው ማህበረሰብ ከጊዜ ወደ ጊዜ እየጨመረ እየጨመረ ቁጥሩ ከፖሊስ አቅም በላይ የሆነበት ሁኔታ ነበር የተፈጠረው። በዛም አላስፈላጊ ግጭቶች ተፈጥረው በአንድ ፖሊስም ላይ እግሩ ላይ በጥይት የተመታበት ሁኔታ ነው ያለው። የህጻናት ስርቆት ከቅርብ ጊዜያት ወዲህ እየተባባሰ መምጣቱን በደሴ ከተማ የሁለተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አሳምን ሙላትም ይናገራሉ። እንግዲህ ሰው ንብረቱ ነው ጠፋ ሲል የምንሰማው አሁን ደግሞ ወደ ህጻን ስርቆት እየተስፋፋ የመጣበት ሁኔታ ነው። ደሴ ከተማ በዚህ ሁኔታ ላይ አሁን በቅርብ ጊዜ እንደ አይነት ነገሮች ተደጋጋሚ እየተፈጸሙ ነው። ጠፋን የሚሉ ቤተሰቦች ወላጆች እየመጡ ነው። በቅርቡ ይላሉ ኢንስፔክተር አሳምን እናሳክምሻለን በሚል ከሌላ አካባቢ ወደ ደሴ ካመጧት እናት ላይ የዘጠኝ ወር ሕፃን ሰርቀው ተሰውረው የነበሩ ግለሰቦችን ድርጊት በአብነት ያነሳሉ። ልጇን ተቀብለው ተሰውረዋት ወደአሁኑ ልጇን ወዴት እንደወሰዱ ስታፈላልግ በድራሻ ያጣቻ ሲሆን ወደው ፖሊስ ነው ሪፖርት የተደረገው። የምርመራ ግብረ ኃይል፣ የመረጃ ግብረ ኃይል፣ የመከላከል ግብረ ኃይል አዋቅረን ዱልቻ የምትባል ወረዳ ጋር ኬለዋ ላይ በቁጥጥር ስር የዋሉበት ሁኔታ ነው ያለ ሰዎች እንደሚሉት ሕፃናት ተሰርቀው መለመኛ ይደረጋሉ፣ ለጉልበት በዝበዛ ለሰብአዊ ጥሰት ይዳረጋሉ። ይህን ኢሞራላዊ ድርጊት መከላከል ለሁሉም የተሰጠ የቤት ስራ ነው። እንደ ፖሊስ ባልደረቦቹ ምክር፣ ማህበረሰቡ ያለውን ምልክት፣ እየተደረገ ያለውን ነገር በግንዛቤ ውስጥ በማስገባት የራሱን ልጆች ብቻ ሳይሆን የጎረቤትን፣ የአካባቢውን ልጅ ጭምር በመጠበቅ ክትትል በማድረግ ማታ ማታ ምክር በመስጠት ከጸጥታ ኃይል ጋር በመቀናጀት ትምህርት ቤቶችም ቢሆኑ በቂ ግንዛቤ ለተማሪዎቻቸው በመስጠት ያቁት ሰው ጋር መሄድ እንደሌለባቸው አጠራጣሪ ሁኔታ ሲያካዩ ለሚመለከተው አካል ወዲያው የማሳወቅ ለአካባቢያቸው ላለው ማህበረሰብ ቶሎ ጥቆማ የመስጠት የአካባቢ ማህበረሰብ ፈጥኖ እንዲደርስለት ለጸጥታ ኃይል በማሳወቅ ክትትል ማድረግና ወንጀሉን በጋራ የምናቆምበት ሁኔታ ካልተፈጠረ ችግሩ ትንሽ አሳሳቢ እየሆነ የሚሄድበት ሁኔታ ነው የሚኖረው። ልጅን ያህል እንግዲህ ተሰርቆ መሄድ ምን ያህል እንደሚከብድ በእያንዳንዳችን ስለምናውቀው ህዝባችን ወደፊትም ለማንም ለምንም ህፃን ልጅ ምንም የማታቅ ጥሎ መሄድ እንደሌለባቸው ህብረተሰባችን ግን አዌር ቢፈጥር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።